ከኤስ ቢ ኤስ አማርኛ ጋር ነት ከማህበረሰብ ለማህበረሰብ አቶ ኢዮብ እሱ ባለው የይድነቃቸው ተሰማ የሶከርና ሶሻል ክለብ ፕሬዝደንት የሴቶች የእግር ኳስ ጨዋታ ቦታ ያልተሰጠው እንደመሆኑ መጠን በያዝ ነው የተማሪዎች እረፍት ጊዜ የተለየ ስፍራን ሰጥተው እየተንቀሳቀሱ እንደሆነ ገልጸውልናል። አመሰግናለሁ ማርታ። እንግዲህ ማይጓሽ ነገር ነው። ሴት እህቶቻችን ልጆቻችን በብዙ መልኩ ዲስ አድቫንቴጅ ናቸው። እኔ እንግዲህ ከራሴ ቤት እንኳን ሳይ እኔ ለወንድ ልጄ የማልሄድበት ቦታዎች የለም። ሴት ልጆች ግን ኳስ ሲጫወቱ እንከሬጃ እናደርጋቸውም ወይ ብዙ ነገሮች ላይ እናልና ይሄ ነገርን በስፖርቱ እንቅስቃሴ እነሱ በሚፈልጉት ወይም ደግሞ በአብዛኛው ሰው በሚፈልገው ለማበረታታት ብዙ እንትኖች አሉና ከዛ በፊት ያው ቀደም ብሎ እንደዚሁ ልጆች ትሬኒንግ ሲሰሩ ብዙ ሴቶች ወይ እናቶች ቆመው ከማየት በት ያለፈ ነገር አልነበረም። እና እንደ አክቲቪቲ ማድረግ አለባቸው። ይህን ሰዓታቸውን በትጠቀሙበት ነው ለእነሱም ያረፈ ነው። አብዛኛው የቤተሰብ ኑሩ ላይ እያንዳንዱ ቤተሰብ ላይ የሴት ሚና ከፍተኛ ነው። አትሊስት እዛ ልጆች መጥተው እንኳ ሲጫወቱ በዛን ታይም ላይ ዩዝ ቢያደርጉት ብለን ከኮቪዱም በፊት በነበረው ወቅት ላይ በአካባቢያችን በዙሪያችን ያሉ የፊዚካል የፊትነስ ኮቾችን በመጥራት ደጅ ላይ አክቲቪቲ ምናም ማድረግ ጀምረን ነበረ። ስፖርታዊ አክቲቪቲዎች ሙዚቃ አጋፊ ያላቸው እና እንደ ጥሩ እንቅስቃሴዎች ነበሩ፣ ግን መቀጠል አልቻሉም። በተለያየ መልኩ ሴቶቹም ህፃናቶችም እንትን አብረው ይሰሩ ነበረ እና በመሀል ሲቋረጥ በወዘርም በምንም ኮቪድ መጥቶ እንትን አለው ከዛ በኋላ ግን ዘንድሮ በአዳራሽም ልጆቹ እንትን በሚሉበት ሰዓት ላይ አዳራሽም ተከራይተን ያን ነገር ማስቀልጠል ጀምረን ነበረ እና ብዙ ጊዜ እንጂ አያደርጉትም። ያው ይህ የስፖርት አክቲቪቲ የጂም ወይ የሆነ ነገር ማንሳት ኦሎፍ ሰደንም በሳምንት አንድ የሚያደርጉት ሆኖ ይኖ ስትራፖም አነሰሪ ጫና የበዛ በስራው ሰርተው ሊከብዳቸው ይችላል። ከዛ ይልቅስ ስፖርት ቢሆን ሶሻላይዝ የማድረግ አቅሙ እንደዚህ ከስፖርታዊ ጠቅሙ ከፍተኛ ነው እና እስቲ ፈን ያደርጋሉ። አውትዶር ነው፣ ብዙ አድቫንቴጅ አለው እና እስቲ ይህን እንሞክር ብለን ያው ትንሽ እንደው ያ በዛ ጋ የነበረው ቁጥር አመርቂ ስላልነበረ እስቲ በዚህ በእግር ኳስ ብንሞክረው እዛ ጋ ይሉሉት ፈኖች ስላሉት፣ አክቲቪቲዎቹ ስፖርታዊ እንቅስቃሴዎች አብዛኛውም ቮለንተሪ ናቸው እና ሳያውቁት ብዙ መንቀሳቀስ ይችላሉ ብዙ ነገር ጌን ማድረግ ይችላሉ። ሶሻል ላይን ደግሞ በጣም ኢንጌጅ ያደርጋሉ ዩኖ፣ ዛሬ ጎል ያገባች እናት ነገ ተነጎዳያ ወይም ያንግ ልጅ እንዲመጡ ያደርጋቸዋል። ሞር ወደ ጌሙ ኢንጌጅ ያደርጋሉ። ከዛ አንሳር ነው በእግር ኳሱ ቢሆን ውጤታማ እንሆናለን የሚሉ ስሜት የመጣው ምን ያህል ተጫዋቾች አሏችሁ? በተለይ ዚህ የሴቶች እግር ኳስ ክለብ ውስጥ አቅፈው የሚጫወቱ ምን ያህል እናቶች ወይም ሴቶች ወይም ወጣት ሴቶች አሏችሁ? እንግዲህ አሁን መጀመሪያ ክለቡ ይሄን ነገር እንትን ሲል ቅድሚያ የፈጠርነው ከፉትቦል ፌዴሬሽን ቪክቶሪያ ጋር ፓርትነርሽፕ መፍጠር ነበረ። ይህም ተሳክቶልን ፓርትነርሽፑን ፈጥረናል። አሁን የፉትቦል ፌዴሬሽን ቪክቶሪያ ለአስራአራት ሳምንት የሴቶች ፕሮግራም በእኛ ክለብ ስር እንድናደርግ ሰፖርት ያደርጉናል። ፉትቦል ፌዴሬሽን ቪክቶሪያ ለዚህም ለምሳሌ ዶክመንቶችን ሰጥተውናል። ለሚያሰልጥኑት አሰልጣኞችም የተወሰነች የስራ ኦፖርቹኒቲ ይፈጥረንላቸዋል። የልጆቹ ቁጥር አሁን አንድ አሳ አራት አካባቢ ቢሆን ነው። ይሄ ነበር ግን ነው በጣም የሚጨምር የሚችል ነው። ላኪ ደግሞ ጥሩ አሰልጣኞች አሉ ጥሩ ኮቾች ስላሉ ይሄን ቁጥር መጨመር እንችላለን። ያው አምሽሩ ይሄ ቁጥር ከጥቂቅ ጊዜ በኋላ ይጨምራል ብዬ አስባለሁ። ግባችሁ ምንድን ነው? ዛሬ በዓለም አቀፍ ዙሪያ የሴት እግር ኳስ ተጫዋቾች እንዳሉና አልፎ ተርፎ እስከ ዓለም ዋንጫ ደረጃ ድረስ እየደረሱ እንደሆነ አሳይተውናል። ወደ ሀገራችንም ብንመለስ እነ ሉሲ ያሉ እዚህ አውስትራሊያም ደግሞ እነ መቴልዳ እንደ ምሳሌ ሊጠቀሱ ይችላሉና የሩቁን ሲያስቡ የዛሬ ታዳጊ ህጻናት ኳስ ተጫዋቾች የት ይደርሳሉ ብለው ያስባሉ? ህልማችሁ፣ የረጅም ጊዜ ቅዳችሁ ምንድን ነው? ትክክል ነው። በጣም እቅዶች አሉ። ዋናው ትልቁ እቅድ እንግዲህ እግዚአብሔር ፈቅዶ የመጀመሪያው ወደፊት ራሱን የቻለ ደንበኛ በቪክቶሪያ ፉትቦል ፌዴሬሽን የሚያወዳደረው ክለብ ውስጥ የሚወዳደር ክለብ መፍጠር ነው። ያ ታርጌታችን እሱ ነው፣ የመጀመሪያው ታርጌታችን። ያ ከተሳካ የምንፈልገውን ነገር ኢምፕልመን ለማድረግ አቅም እናገኛለን። ለዛ ለምሳሌ አሁን ተነስተን እንወዳደር በውድድሮች ላይ ብንል ሊከብደን ይችላል። ክለብ ያስፈልገናል። ሜዳ ያስፈልገናል። እነዛን ነገሮች ከጨረስን በኋላ ያኛው ስቴፕ ቀላል ይሆናል። ኳስ ሴት ልጆቻችንን ወንዶችንም እንደዚህ ብዙ ልጆች አሉ ኳስ ለተለያየ ክለብ የሚጫወቱ ለተለያዩ ወይ ለጣሊያ ማስዶኒያ ኮሚኒቲ ላላቸው ክለቦች ሴቶቹም እንደዚሁ አሉ። አሁን እዚህ ኮች ውስጥ ኮቺንግ ስታፍ ውስጥ ያለች ለምሳሌ ሊዲያ የምትባል ልጅ አለች። በጣም በጣም በጣም ጎበዝ ልጅ ናት። ሰዓት ሳዎች ሚልበን ለሚባል ክለብ ነው የምትጫወተው። በጣም ትልቅ ፊቸር ያላት ልጅ ናት። በዚህ በእድሜዋ የምታሳየ ነገር በጣም የሚደንቅ ነው የሚገርም ነው። እንዲሁም ደግሞ አንድ ካልድ ዩናይትድ የሚባል ክለብ ውስጥ ብትጫወት አበሾች አሉ። ይህ የሚያሳየው ምንድን ነው ልጆቻችን አቅም እንዳላቸው ነው። እንግዲህ በቀላሉ እነዚህ ሁለት ሴቶች ነው የመጠቅስልሽ። በጣም አቅም አላቸው። በአጋጣሚ የሆነው የማየት እድሉ ገጥሞኛል። በተለይ ሊዲያን በጣም በጣም ብዙ አይቻታለሁ እና ገና አስራ አምስት ዓመቷ ነው። ግን በጣም ትልቅ ትልቅ አቅም ያላት ልጅ ናት እና ከሰራንባቸው እንዲህ በተለይ ክለብ መስራት ከቻለን ደፍኒትሊ ጥሩ ቦታ መደረስ ይቻላል። ትልቁ ዓላማችን ክለብ መሆን ነው። ያንን ካሳካም በኋላ ሌሎቹ ነገሮች ሁሉ ቀላል ናቸው ብዬ ነው የማስበው። ምናልባት አሁን ይሄንን እያልሰሙ ሊኖሩ ይችላሉ በዚህ በማህበረሰባችን ውስጥ እያሉ፣ ይሄንን ቡድን መቀላቀል የሚፈልጉ ወላጆችም ቢሆኑ ልጆቻቸውን እዚህ ቡድን ላይ ማቀላቀል የሚፈልጉ ምን ማድረግ አለባቸው? ይሄ ፕሮግራምን ከጀመር ነው ጊዜ ገልች ነትድ የሚለውን ፕሮግራም ከጀመርን ሶስት ሳምንት ሆኖናል። ይሄ ፕሮግራም በአራት ሳምንት ብቻ የሚቆም አይደለም። ይህም ፕሮግራም ካለቀም በኋላ ክለቡ ራሱ ማኔጅ እያደረገ የሚቀጥልበትን ሁኔታዎች እንፈጥራለን። እዚህ ፕሮግራም ላይ መግባት ለሚፈልግ ያው ይርነቃቸው የተሰማ ሶሻል ሶከር ክለብ የሚል ፌስቡክ ፔጅ አለን፣ እዛ ላይ ሊያገኝልን ይችላል። ወር ደግሞ በዌብሳይታችንም ሊያገኝ ይችላል። እዛ ውጭ ደግሞ በስልክም እንደዚሁም እዚሁ በተለይ ወንዳም ሲቲ ካውንስል ውስጥ ነው ክለቡ ያለው። ይሄ በተለያየ መልኩ ማግኘት ይችላሉ። ከዛ ውጭ ግን ጥሪውም በተመለከተ የሴቶቹ እንቅስቃሴ በጣም ማደግ እንዳለበት ጠንክረን መስራት እንዳለብን ይሰማናል። ልጆች ሴቶቻችንን ኖትንሌ በግባሱ ብቻም ሳይሆን ወደ ሊደርሽፕ ላይ ማቅረብ አለብን። እንደው በዚያው አጋጣሚ ለመንገር ያክል በዚህ በክለባችን በነበረው የባለፉት አራት ዓመታት ውስጥ አንዳንድ የመንግስት ተቋሞች ምኖችን እንዴት ነው የሴት ኮሚቴ አባላት ሶቻችሁ ቁጥር ሲሉን ሁሌ በጣም ያሳፍራል። ምንም የለም። ምክንያቱም ብዙ ቶቻችን እንዲህ አይነት ቦታ ላይ ከወንድ ጋር መተው በኮሚቴነት ወይ በሌላ ነገር ላይ ይሆናል እንጂ ኳስ ላይ ብዙ ኢንቮልቭ አያደርጉም። ያ ደግሞ ከሴት በኩል ያለውን እይታ በጣም ሴት በተፈጥሮ በጣም ነገሮችን ከወንድ በተሻለ የምታይበት እንዳለ ነው። ያው ተፈጥሮም ብዙም የሚነገረው የተጻፈውም እኛ ግን አድቫንቴጅ አልነበረንም እና አንዶም በዚህ አጋጣሚ ለመንገር ፌቨን ክለባችን ውስጥ ኤሌክቲቭ ኮሚቴ አባል ናት። እርግጣውን መሳተፍ ጀምራለች። አሁን ቱ ዊክስ ምናም ሆኗታል። ከቀጣዩ ፌብሩዋሪ ኢንዶ ፌብሩዋሪ ጀምሮ አጠቃላይ የክለቡ አዲስ የሚ ቴክኦቨር የሚያደርገው ክለቡ ኮሚቴ ውስጥ ዋናው ሊደርሺፕ ናት ማለት ነው እና አሁን ይሄ አጋጣሚዎች በዚህ በስፖርቱ ውስጥ ሊድ ማድረግ ለነገር ሊደርሺፕዋ ለወደፊትዋ ትልቅ ቢውልድ አፕ ነው። በኮችንግነቱም ከዛም ውጪ እንዲ በኮሚቴነት ልጆችን መጥተው እንዲ የተለያየ ፓርስፔት ባደረጉ ቁጥር ሴት እህቶቻችን ነው ሊደርሽፓቸውንም እዚሁ በቀላሉ በጣም ጥሩ በሆነው ሁኔታ እየተማሩ ይሄዳሉ። እና በጣም ያስፈልገናል። በዚሁ አጋጣሚ ለእናቶች ደግሞ የምናደርገው ጥሪ በቅርቡ ያው አናውንስ እናደረጋለን። ከፉትቦል ፌዴሬሽን ቪክቶሪያ ጋር ፓርትነርሺፖችን ጨርሰናል። አንዳንድ የተወሰነ ነገሮች ነው የሚቀሩን። የማምስ ፕሮግራም ይጀመራል። ሁሉም እናቶች መታወጃዊ ማድረግ ይችላሉ። ከየትኛውም ኮሚኒቲ ይሁን ማንኛውም ለማንም ኦፕን በጣም ሁሉን አቀፍ ስፖርት ክለብ ነው እና ይሄ ነገር በቅርብ ዋናውን ስናደርገዋለን። በዚህ በእንዲ እንዳለ ደግሞ የፊታችን ማክሰኞ ስኩል ሆሊዴ ነው። ለዛ የሴቶች የእግር ኳስ ስልጠና አለን። ይሄም ሰፖርት የተደረገው በፉትቦል ፌዴሬሽን ነው እዚሁ ቱሩጋኔና አካባቢ ኖርማል ሁሌ ትሬኒንግ የምናደርግበት አርቲፊሻል ሜዳው ላይ ነው። ከዛም ጨምሮ ደግሞ ያው መደበኛው የሮብ ትሬኒንጎች አሉ። እንዲ እንግዲህ እያለን እንቀጥላለን። ሞር ፕሮግራሞች እናዘጋጃለን። በሴ ዙሪያ ላይ በጣም በጣም በጣም ጠንክረን እንሰራበት ስራዎች ይኖራሉ። እንግዲህ የሚፈልጉት ኮንታክት የፌስቡክ ፔጃችን የተሻለ ነው ብለን እናስባለን። እሱ ላይ ኮንታክት ማድረግ ይችላሉ። አለበለዚያም ደግሞ እንዲሁ የሚያውቁት ሰዎች ጋር ቢጠይቁ ያው ስልክም ማግኘት ይችላሉ። ጠንከረን እንግዲህ መስራት እንዳለብን ነው። ጥሩ እንቅስቃሴዎች አሉ። ጥሩ የሚያበረታታ ነገሮች አሉ። እንግዲህ እንደዚሁ አንቺም ሚና በዚህ ስቤስ በአማርኛ ክፍል ይህ ነገር ፕሮሞት በማድረግ ስለመጣችው በእውነት እናመሰግናለን። እንዲሁ ሌላው ማህበረሰብም ተነሳስቶ አንድ ጥሩ ነገር እንፈጥራለን በሴት እህቶቻችን ዙሪያ በኮሚኒቲውም እንደ ጄኔራል ብለን እናስባለን። እንግዲህ ከእግዚአብሔር ጋር እናሳካለን ብለን ናምኛ ነው። አቶ እዮብ እሱ ባለው የይድነቃቸው ተሰማ የሶከርና ሶሻል ክለብ ፕሬዚደንት ስለነ ነበረን ቆይታ እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። የዚህ አይነት ታሪኮችን በተጨማሪ ማድመጥ ይሻሉ በአፕል ፖድካስት፣ ጉግል ፖድካስት፣ ስፖቲፋይ ወይም ፖድካስቶችን ባገኙበት መንገድ ሁሉ